ጤናና አካባቢ ምድራችንን ከቀዳሚ አባቶቻችን አልወረስነውም ይልቁንም ከልጆቻችን ተበደርነው እንጂ የሚል አባባል አላቸው አሜሪካኖች። አባባሉ በሕይወት ዘመናችን ያለንባትን ምድር፣ የተፈጥሮ አካባቢ በአግባቡና ለመጪው ትውልድ እያሰብን ተጠቅመን እንድናልፍ ለማሳሰብ ያለመ ነው። በየዓመቱ ግንቦት ወር ማለቂያ ላይ የተባበሩት መንግስታት ድርጅት ስለ አካባቢ ተፈጥሮ የተሻለ ግንዛቤ እንዲኖር ለማበረታታት የአካባቢ ተፈጥሮ ቀንን በዓለም አቀፍ ደረጃ ያስባል። የመንግስታቱ ድርጅት የአካባቢ ጥበቃ መርሃ ግብር ለዚህ ዓመት ያነሳው መሪ ሐሳብ የሰዎች የተፈጥሮና የኢኮኖሚ ዋስትና ምድራችን ያላትን የተፈጥሮ ሃብት በአግባቡ መጠቀም ላይ ምን ያህል የተመረኮዘ እንደሆነ የሚያጠይቅ ነው። ድርጅቱ እንደሚለው የሰው ልጅ መሬት በዘላቂነት መለገስ ከምትችለው በላይ ተፈጥሮን እየበዘበዘ እየተጠቀመ ይገኛል። ለዚህም በመረጃነት አብዛኛው የመሬት ስነ ምህዳር በሰዎች ቁጥር መብዛትና በኢኮኖሚ ልማት ስም ዳግም ተመልሶ በማይገኝበት ደረጃ ለጉዳት መዳረጉንም ያመለክታል። ያለምንም ማስተካከያ እርምጃዎች በዚህ አያያዝ የሚዘልቅ ከሆነም በጎርጎሮሳዊው 2050 ዓም የለም የዓለም ህዝብ ቁጥር 9.6 ቢሊዮን ሊደርስ እንደሚችል ለዚህ የህዝብ ብዛትም ተገቢውን የተፈጥሮ ሀብት ለማግኘት ሶስት ፕላኔቶች ሊያስፈልጉ እንደሚችሉ ከወዲሁ ያስጠነቅቃል። እናም የተሻለ የወደፊት እጣ ፈንታ እንዲኖረን ከተፈለገ የተፈጥሮ አካባቢን በአግባቡ መያዝና መጠቀም አማራጭ የሌለው መሆኑ ልብ እንዲባልም ይመክራል። የዘንድሮ የአካባቢ ተፈጥሮ ቀን በሌላው ዓለም እንደተደረገው ሁሉ ኢትዮጵያም ውስጥ ታስቦ ነበር። በዋና ከተማ አዲስ አበባ ጤና ቀበናና ግንፍሌንና ጽዳ የተሰኘው ማህበር እዚያ ከሚገኘው የአሜሪካ ኤምባሲ ጋር በመተባበር በተዘጋጀ በተለይ ተማሪዎችና ትምህርት ቤቶች ላይ ያተኮረ ግንዛቤ የማስጨበጫ መድረክ የተለያዩ ዝግጅቶች ቀርበው ነበር። በዕለቱ የተከናወነውን መድረክ የመራው የጤና ቀበና ሊቀመንበር ደሳላይም ፍሬው ባጭሩ እንዲገልጾልናል የዓለም የአካባቢ ቀን በዓለም አቀፍ ደረጃ በተባበሩት መንግስታት የአካባቢ መርሃ ግብር በየዓመቱ ይከበራል። ጁን ፋይቭ በእኛ ግንቦት ሀያ ስምንት ነገር ግን ቅዳሜን መርጠን እኛ በአብዛኛው ተማሪዎችም ላይ ትኩረት ስለምናደርግ በ ሀያ ዘጠኝ ያደረግ ነው። በብሔራዊም ደረጃ በየደረጃው ያለም አካባቢ ቀን በየዓመቱ የአካባቢ ንቃተ ህሊና ለማሳደግ የሚደረግ በርካታ ዘመቻዎች ዛፍ ተከላ፣ የስዕል ኤግዚቢሽን አለ። ከዛ ውስጥ አንዱ የነበረው እኛ ያካሄድ ነው ከአሜሪካን ኤምባሲ ጋር አድርገን የነበረው የሁለተኛ ደረጃ ተማሪ ወጣቶች ላይ ትኩረት ያደረገ በዘርፉ ላይ የተሰማሩ ሁለት ባለሙያዎች መነሻ ጽሁፍ እንዲሁም የአምለሰት ሙጬ ሞዴሊስት ና አክተር የሆነችው የቴዎድሮስ ካሳሁን ባለቤት ከነ ባለቤቷ ተገኝታ አረንጓዴ መሬት የሚል ቀድሞም ከኛ ጋር በመተባበር ሰርተው የነበረው ከአመት ከስድስት ወር በፊት የተመረቀ አንድ ጥናታዊ ፊልም ነበር። ከፊልሙ በኋላ ደግሞ የመነሻ ጥያቄዎቹን እንዲሁ በትምህርት ቤት ውስጥ ለአካባቢ ጥበቃ ምን መስራት እንችላለን የሚሉት ነገሮች ላይ በስፋት ተወያይተናል። እሷም በእለቱ ቴዲዋፋው ለተማሪዎቹ በአጠቃላይ ለምድራችን ለአካባቢ ጥበቃ የሚበጁ መልእክቶችን አስተላልፈዋል። በፊልሙም ላይ መነሻ ሀሳቦች ተነስተው ጥቂት ውይይት አድርገናል። በትምህርት ቤት ላይ እያተኮራችሁ ነው የሚመስለውና ትምህርት ቤቶች ለምን ተመረጡ? እንግዲህ የትኩረት አቅጣጫችን ወጣቶች ከወጣቶችም ደግሞ በቀጣይ ጊዜ ትምህርት ቤቶች ላይ የተደራጁ ክበቦች የተፈጥሮ እንዲሁም ደግሞ ሚኒ ሚዲያዎችን በስፋት መጠቀም እና ቀጣዩን ትውልድ መቅረጽ ማስተካከል እንችላለን። ሌላው የፕሮግራሙም አጋራችን አሜሪካን ኢምባሲ ሌሎች ፕሮግራሞችም አሉት። በሁለተኛ ደረጃ በወጣቶች ላይ የሚሰራቸው ስራዎች እና እነሱን አካል ማድረግ ነው። የኛ ማህበር ደግሞ በአብዛኛው ወጣቶችና ታዳጊዎች ላይ እንግዲህ ቀጣዩን ትውልድ አካባቢውን በዘላቂነት መ መንከባከብ የሚያለባቸው እነሱ ናቸው። በተደራጅ ደግሞ አካባቢ ጥበቃ ላይ ትምህርት ቤቶች ላይ የተሻለ እንቅስቃሴ ስላለ ነው እዚያ ላይ ትኩረት ማድረግ ያስፈልጋል። በዝግጅቱ ላይ የተለያዩ ተጋባዦች ተማሪዎቹ ለተፈጥሮ አካባቢ ትኩረት እንዲሰጡ ያነቃቁ ንግግሮችን ከማድረጋቸውም ሌላ በርካታ ትምህርት ቤቶች በአካባቢ ጥበቃ ላይ የሚያከናውኗቸውን ተግባራት በማሳየት ገጠሙን ያሏቸውን ችግሮች እያመለከቱ የመፍትሔ ሀሳቦችን ከተሰብሳቢዎቹም ሆነ ከራሳቸው እንዲመነጭ መደረጉንም ደሳሌን ዘርዝሮልናል። ተማሪዎቹ በየትምህርት ቤታቸው ለተለያዩ መረጃዎች መለዋወጫ የሚጠቀሙበትን የሚኒ ሚዲያ መድረክ ለተፈጥሮ አካባቢ ግንዛቤ ማስጨበጫነት እንዴት ሊያውሉት እንደሚችሉ ማብራሪያ ከሰጧቸው አንዱ በጋዜጠኝነትና ኮሚኒኬሽን ሙያ ከአስር ዓመታት በላይ እንደሰሩ የገለጹልን አቶ ደግሰው አማኑ ነበሩ። በዋናነት ምንድ ነው እነዚህ የትምህርት ቤት ሚኒ ሚዲያዎች በአግባቡ ጥቅም ላይ እየዋሉ ነው የሚለውንም መፈተሽ ያስፈልጋል። ነው ሙይት ላይ እያነሳ ነው። ብዙ ጊዜ በትምህርት ቤት ሚኒ ሚዲያዎች ሙዚቃዎች፣ የተለያዩ ስፖርታዊ ክንዋኔዎች ይጠቀሳሉ እንጂ የአካባቢ ጥበቃ የተመለከቱ ጉዳዮች ጎልተው የሚወጡበት ሚዲያ አይደለም። የአካባቢ ጥበቃ ጉዳይ ሲባል ደግሞ ብዙዎቹ ጉዳዩን ከራሳችን የራቀ ወይም በትልልቅ ሚዲያዎችና ሚዲያዎች እና በትልልቅ ሰዎች በተለምዶ በምንላቸው መካከል ብቻ የሚደረግ አድርገው የመውሰድ ነገር ማል ስለዚህ ምንድነው የአካባቢ ጥበቃ ሲባል ከትንሿ በትምህርት ቤታችን ውስጥ ያለችውን ቆሻሻ ለመሰብሰብ ያለችውን የድምፅ ብክለት፣ የአየር ብክለት ከማስወገድ ጀምሮ የደን መጠበቅ የምንጠብቀው የሚገኘውን ጥቅም የማግኘት የተመለከቱ ነገሮችን ማድረግ እንደምንችል ነውም በየሚኒ ሚዲያው ተጠቅመው እውቀቱን ማሳደግ እንደሚችሉ ነው እንግዲህ ሀሳብ ያቀረብነው። ከዛም ተነስተን በተለያየ በአካባቢ ጥበቃ ላይ ያተኮሩ ሙዚቃዎች ሊሆኑ ይችላሉ። በጥያቄና መልስም ሊሆን ይችላል። ትምህርት ቤታቸው ውስጥ በቤተ ሙከራ አካባቢን ለመጠበቅ የሚረዱ ግኝቶችን ያገኙ ተማሪዎች ሊሆኑ ይችላሉ። እነዚህ እነዚህን በማቅረብ ተማሪዎች ዛሬ ካሉበት ግንዛቤ የተሻለ ማሳደግ የሚችሉበት ነገር እንዳለ እዚህ ላይ መግባባት ላይ ደርሰናል። በዝግጅቱ ከተሳተፉት መካከል አረንጓዴ መሬት የተሰኘ ዘጋቢ ፊልም ያዘጋጀችው በፊልምና ትወና ስራ ላይ እንደምትገኝ የገለጸችልን የአርቲስት ቴዎድሮስ ካሳሁን ባለቤት ወይዘሮ አምለሰት ሙጬ አካባቢ ተፈጥሮ ላይ ስለተደቀነው አሳሳቢ ችግር ካነጋገረቻቸው የዘርፉ ባለሙያዎች የበለጠ ግንዛቤ ማግኘቷን ትናገራለች። ሁሉም በሙያው ባለው እውቀት ስለ አካባቢ ጥበቃ ሰውን ግንዛቤ ያስጨብጣል የሚለውን ነገር ሀሳብ ለማስተላለፍ ሁሉም የየራሱን ሀሳብ የገለጸበት ነበር። ደን አሉ የተባሉበት ቦታዎችን ሄደን ቀረጽ አድርገናት ምድራችን ብትራቁት ምንድነው የምንሆነው የሚለውን ጉዳቱ ባለሙያዎች ያስቀመጡት ነጥቦች ነበሩ። በተወሰነም ደረጃም ቢሆን ትልቅ እውቀት ያስጨብጣል ብዬ አስባለሁ። ምክንያቱም እኔ ከራሴ ነው ያየሁትን ያን ያህል ግንዛቤው አልነበረኝም እና ከነሱ ጋር በማደርግበት ሰዓት እና ቀለመጠይቅ በማደርግበት ሰዓት ትልቅ እውቀትና ግንዛቤና አሳሳቢነቱ በደንብ እንዲገባኝ አድርጎኛልና ሌሎች ግንዛቤ ቢኖራቸው ምናልባት ያ የአቅማችንን ትንሽ ትንሽ ብናደርግ ሁሉ ነገር ከራስ ነው የሚጀምረው እና ሁሉም አካባቢ ቢጠብቅ ውጤታማ የሆነ ነገር እናመጣለን። የተወሰኑ ሰዎች ኃላፊነት አይደለም፣ እያንዳንዱ ሰው ኃላፊነት ሊወስድበት የሚችል ጉዳይ መሆን አለበት ብዬ ስለተነሳሳው ነው እንግዲህ ይህን ያሰራሁትኝ። ከልጅነቷ ለተፈጥሮና ለአትክልቶች የነበራት ፍቅር እያደገ መሄዱን የምትናገረው የአረንጓዴ ምድር ዘጋቢ ፊልም አዘጋጅ መሬት አረንጓዴ መሆን አለባት የሚል መልእክት ያዘለውን የእሷን ስራ የተመለከቱ ወገኖች ተማሪዎች ቢመለከቱት አስተማሪነቱ ታምኖበት ቅዳሜ ዕለት በተካሄደው የአካባቢ ተፈጥሮ ቀን መቅረቡን አጫውታናለች። ለፊልሟም በዘርፉ እውቀት ያላቸውን በአካባቢ ጥበቃ ላይ የሚሰሩና በግል ተነሳሽነትም አስተዋጽኦ የሚያደርጉ ሰዎችን አነጋግራለች። ይህን ዘጋቢ ፊልም ለማዘጋጀትም ወደ ተለያዩ አካባቢዎች መጓዝ ነበረባት። ያ ደግሞ የመጀመሪያ ደረጃ መረጃ አግኝታ እሷ የተረዳችውን ለሌሎችም እንድታጋራ ኃይል ሆኗታል። ወይዘሮ አምለሰት የአካባቢ ተፈጥሮን ስለመጠበቅ ሲታሰብም በግልና በራስ አካባቢ እንደሚጀምር ነው የምታስገነዝበው። አካባቢ ከሁሉም ቦታ ነው መጠበቅ ያለበት። ሰው ከቤቱ ጀምሮ፣ ከትምህርት ቤት ጀምሮ፣ ከተማ ውስጥ ህንፃ ከሚሰሩ ሰዎች ጀምሮ እንደ አይነት አንድ ሰው ጭንቅላቶች በደንብ ገብቶ የአካባቢ ጥበቃ በየቦታው በደንብ አካባቢ መጠበቅ አለበት የሚል እምነት አለኝ። ብዙ ተማሪዎች ናቸው ና በእኔ ግምት የተገኙት። የሰጠሻቸው መልእክት ምንድን ነው? አካባቢ መጠበቅ ማለት የሚጠበቀው የሚለውን ግንዛቤ መጠን እንዳገኙ ነው። ከብዙዎቹ አስተያየት የሰማሁት አንድ ሁለት ጥያቄዎችም ለእኔ ራሱ ቀርበው የነበረ በምን ተነሳሽነት ነው ሊሰሩ የቻልሽው የሚል ነገር እና ብዙዎቹ እንግዲህ በሚኒ ሚዲያ በኢንቫርመንት ክለብ ውስጥ ያሉ ልጆች ናቸው እና እኔም በዛ ህይወት ውስጥ ነበር ያለኩት ፍቅሩ እንደ የተፈጥሮ ደስተኛ የሚያደርግ ነገር እንደሆነ ለአይንም ምግብ እንደሆነ ምናም ሰላስቦ ይገባኛል። በቃ ግን ኮንሽንስ ሆኛ አልነበረም። አካባቢ እጠብቃለሁ ብዬም አልነበረም ማደርገው ራሴን ለማስደሰት ነበር ብዬ ነበር። አሁን ግን የሚያደርስብን ጉዳት ጋር ተነጻጽሮ ነው። በቃ በጣም በጣም አሳሳቢ እንደሆነ ገብቶኝ ነው አሁንማ ደርገው እና ይህንም ዶክመንተሪ ስሰራውም እንደዛ ነው። ይሄ ደግሞ ባለሙያዎቹ እያስያዙኝ እውቀት ነው። እነሱም ይህንን እውቀት አግኝተውበታል ና ከአሁን በኋላ አካባቢ መጠበቅ ህልውና መጠበቅ ነው በሚል አይነት ትልቅ አጀንዳ እንዲንቀሳቀሱበት ነው ያደረግ ናቸው ብዬ አምናለሁ። እንግዲህ በመጨረሻም ተከታዩን መልእክት ለተማሪዎች ብቻ ሳይሆን ለሁሉም እንዲህ አስተላልፋለች። አካባቢያችንን መጠበቅ ስንል እንደው ንጹህ ሆኖና አረንጓዴ ሆኖ ህይወታችንን ስጧጽ የሚያደርግበት ምን ያህል ነው የሚለው በደንብ ሊገባን ይገባል። በቃ ይህ የህይወት የሞት ጉዳይ ነው። እኛ ከእጽዋት ጋር ተሳስረን ነው የምንኖረው። ያ ትስስር እንደ ትንሽ ነገር የሚታይ አይደለም። እጅግ በጣም ማስተዋልን የሚጠይቅ ነው። የአካባቢ ጉዳይና አካባቢዎችን ከማንኛውም ጉዳይ በበለጠ ትኩረት የሚሰጠው ነው ብዬ ነው የማምነው። ሳናቀው ከተፈ ተፈጥሮ ጋር እየተአላን እያጠፋል ዞሮ ወደኛ ነው። ፖሊሽን አለ፣ የቆሻሻው በዘፈቀደ የሚጣለውን ነገር አለ፣ ሪሳይክል አለመኖር አለ እና እነዚህ ነገሮች ሁሉ ከጤናችን ጋር ከመኖራችን ጋር ከልውናችን ጋር ከያይዘው ትልቅ የሆነ ጉዳት ነው ሊያስከትሉ የሚችሉት እና ሲያደርግ በቃ በጣም ትኩረት ተሰጥቶ በመንግስት ደረጃ በትምህርት ቤት ደረጃ በግለሰብ ደረጃ በቤተሰብ ደረጃ ሁሉም የኔ ጉዳይ ነው ብሎ አካባቢያችንን እንድንጠብቅ መልእክቴን በዚህ አጋጣሚ አስተላልፋለሁ። የአካባቢ ተፈጥሮ ዓለም አቀፍ ቀንን አስመልክቶ አዲስ አበባ ላይ በተለይ ለተማሪዎች ግንዛቤ ለማስጨበጥ በተከናወነው ዝግጅት በመሳተፍ ለእኛም ማብራሪያ በመስጠት የተባበሩንን እንግዶቻችንን በአድማጮች ስም እያመሰገንኩ የዕለቱን መሰናዶ በዚሁ ላብቃ። አድማጮች አስተያየት፣ ጥቆማችሁን በደብዳቤ በኢሜይል እንዲሁም በኤስኤምኤስ ልትልኩልን፣ በፌስቡክ ገጻችን ላይም ልትወያዩበት ትችላላችሁ።